በኡክሬን አስተምር የነበረበትን አንድ ዘመን አስታውሳለሁ። አንድ ቀን ወደሚሄድበት ስፍራ ለመድረስ ጥቂት ደቂቃዎች ብቻ ነበሩኝ። ስለዚህ ሜትሮ ለመያዝ ወሰንኩኝ። ወደ ባቡር ጣቢያው ገስግሼ በመድረስ ደረጃዎቹን ቁልቁል ተንደርድሬ በመውረድ የባቡሩ በር ሊዘጋ ሲል ዘልዬ ገባሁ። የተሳፈርኩበት ባቡር ከተማይቱን ጫፍ እስከ ጫፍ አቋርጦ የሚዘልቅ ነበር። እኔም ትንፋሼ መለስ እስከሚልልኝ ድረስ ከኋላ ቁጭ ብዬ ለጥቂት ደቂቃዎች ዘና አልኩ። ከጥቂት ደቂቃዎች በኋላ ግን በታላቅ ድንጋጤ ተዋጡ። ለካስ የተሳፈርኩበት ባቡር እኔ በማልፈልገው አቅጣጫ የሚጓዝ ነበር። የሚቀጥለው የሜትሮ ጣቢያ በጣም ሩቅ ስለነበረ እዚያ ለመድረስ ዝንተ ዓለም ይወስዳል። እኔ ወደ ኋላ ተመልሼ ትክክለኛ አቅጣጫዬን ገና ሲይዝ እጅግ በጣም የምዘገይ መሆኑ በጣም ግልጽ ነው። እኔም መልካም፣ ይህ ሁኔታ እኔ እንዲገጥመኝ የምፈልገው ሁኔታ ጨርሶ አልነበረም፣ ቢያንስ አሁን ግን ትክክለኛ አቅጣጫዬን ይዣለሁ ብዬ ለራሴ ተናገርኩ። በአብዛኛው ሕይወታችንም ይህን መሰል ሁኔታ ይገጥመዋል ብዬ ገምታለሁ። ነገሮቻችን ሁሉ ፍጹም አይደሉም፣ ጭራሹንም የማይቀራረቡበት ጊዜም አለ። በምንሄድበት ሁሉ በርካታ ችግሮችና ተግዳቶች ይገጥሙናል። ይህም ሁሉ ሆኖ ግን በተሳሳተ መንገድ ከመንጎድ ትክክለኛ አቅጣጫ መያዝ እንደሚሻል ሁላችን እናውቃለን። ይህን ትምህርት ትክክለኛ አቅጣጫ የሚል ርዕስ ሰጥተነዋል። በዚህም ውስጥ ዘፍጥረት ምዕራፍ 6 ከቁጥር 9 እስከ ምዕራፍ 11 ቁጥር 9 የሚገኘውና በኖህ ዘመን ከተከሰተው የጥፋት ውሃ በኋላ እግዚአብሔር ለሕዝቡ የዘረጋውን ትክክለኛ አቅጣጫ እንመረምራለን። በእነዚህ የፍጥረተ ዓለም ታሪኮች ውስጥ እስራኤላውያን ሊከተሉት የሚገባቸውን ትክክለኛ አቅጣጫ ሙሴ ያሳያቸዋል። ምናልባት እነርሱ ሊሄዱበት የሚፈልጉበት ዓይነት አቅጣጫ ባይሆንም፣ እግዚአብሔር ወደ ታላቅ በረከት ሊወስዳቸው የዘረጋው ነበር። ደግሞም ይህ የፍጥረተ ዓለም ታሪክ ክፍል ለክርስቲያኖችም እጅግ ወሳኝ ነው። ምክንያቱም እኛም ይህንኑ ተመሳሳይ አቅጣጫ ልንከተል ይገባናልና ነው። በዘፍጥረት ምዕራፍ 6 ከቁጥር 9 እስከ ምዕራፍ 11 ቁጥር ዘጠኝ ላይ የምናደርገው ጥናት በሶስት ይከፈላል። በመጀመሪያ የእነዚህን ምዕራፎች ስነ ጽሑፋዊ አወቃቀር እንመረምራለን። ሁለተኛም ሙሴ እነዚህን እውነቶች ለእስራኤል ለምን እንደ ጻፈ በመለየት ቀደም ትርጉማቸውን እንዳስሳለን። በሶስተኛ ደረጃ እነዚህን ምዕራፎች ከእኛ ሕይወት ጋር ለማዛመድ አዲስ ኪዳንን እንመለከታለን። የእነዚህን ምዕራፎች ስነ ጽሑፋዊ አወቃቀር በመመርመር የትክክለኛ አቅጣጫ ጥናታችንን እንጀምር። ስነ ጽሑፋዊ አወቃቀር ዘፍጥረት ምዕራፍ 6 ከቁጥር 9 እስከ ምዕራፍ 11 ቁጥር 9 ያለው ክፍል ከፍጥረተ ዓለም ታሪክ ትልቁን አንጓ ይይዛል። ስለዚህም በበርካታ መንገዶች ውቅር ሊሰራለት ይችላል። ለእኛ ዓላማ ግን እነዚህን ምዕራፎች በሁለት ዋና ክፍሎች እንከፍላቸዋለን። የመጀመሪያው አንጓ ምዕራፍ 6 ከቁጥር 9 እስከ ምዕራፍ 9 ቁጥር 17 ያለውን ያካትታል። ነፃ የማውጣት ጎርፍ የሚል ርዕስም ሰጥተነዋል። ሁለተኛው ክፍል ደግሞ ዘፍጥረት ምዕራፍ 9 ቁጥር 18 እስከ ምዕራፍ 11 ቁጥር 9 ያለውን ይሸፍናል። አዲስ ስርዓት የሚል ርዕስም ሰጥተነዋል። ከጥፋት ውሃ በኋላ የተከናወኑ ወሳኝ ሁነቶችን ይዳስሳል። ደግሞም ከጥፋት ውሃ በኋላ በነበረው ዓለም ዘላቂ የነበረውን መርህን ያስቀምጣል። የእነዚህን ምዕራፎች ስነ ጽሑፋዊ ዘይቤ በትክክል ለመገንዘብ ሁለቱንም አብይ ክፍሎች እንመለከታለን። አስቀድመን ስለ ኖኅ ዘመን የጥፋት ውሃ ሙሴ የጻፈውን ታሪክ አወቃቀር በመመርመር እንጀምር። ነፃ የማውጣት ጎርፍ። ከቅርብ ዓመታት ወዲህ በርካታ ተርጓሚዎች የኖኅ የጥፋት ውሃ ታሪክ ግልጽ ያጸጻፍ ዘይቤ እንደሚከተል እያስተዋሉ መጥተዋል። ይህንንም ዘይቤ በበርካታ መንገዶች መግለጥ ቢቻልም እንኳን በዚህ ጥናታችን እነዚህ ምዕራፎች የተመጣጠነ ባለ አምስት እርከን ድራማ እንደሚያዋቅሩ ለማየት እንሞክራለን። የመጀመሪያ ቃል ኪዳን የዚህ ትረካ የመጀመሪያ ክፍል የሚገኘው በዘፍጥረት ምዕራፍ 6 ከቁጥር 9 እስከ 22 ባለው ውስጥ ሲሆን ይህንንም ከኖኅ ጋር የተደረገ የመጀመሪያው መለኮታዊ ቃል ኪዳን ብለነዋል። በዚህ የትረካ ክፍል ውስጥ ኖኅ መራራ በሆነው ዓለም ጻድቅ የነበረ ሰው መሆኑን ሙሴ ያመለክታል። እግዚአብሔር የሰውን ዘር ለምን እንደሚያጠፋ ለኖኅ ይነግረዋል፣ ይገልጥለታል ነው። በዘፍጥረት ምዕራፍ 6 ቁጥር 13 እንዲህ እናነባለን። እግዚአብሔርም ኖኅን አለው የሥጋ ሁሉ ፍጻሜ እፍቴ ደርሷል ከእነርሱ የተነሣ ምድር በግፍ ተሞልታለችና እኔም እነሆ ከምድር ጋር አጠፋቸዋለሁ፣ ዘፍጥረት 613። ሆኖም የዚህ ትረካ የመጀመሪያ ክፍል እግዚአብሔር አንድን ሰውና ቤተሰብን ያም ጻድቁን ኖህን በማዳን ነገሩን ሁሉ እንደ ገና የመጀመር ዕቅድ እንዳለው ይነግረናል። ያንን ያደረገበትን ዓላማ ለኖህ ለማረጋገጥ እግዚአብሔር ከኖህ ጋር የመጀመሪያውን ቃል ኪዳን ይገባል። በዘፍጥረት ምዕራፍ 6 ከቁጥር 17 እስከ 18 እግዚአብሔር ለኖኅ የተናገረውን እንዲህ እናነበዋለን። እኔም እነሆ ከሰማይ በታች የሕይወት ነፍስ ያለውን ሥጋ ሁሉ ለማጥፋት በምድር ላይ የጥፋት ውሃን አመጣለሁ፣ በምድር ያለው ሁሉ ይጠፋል። ቃል ኪዳኔንም ከአንተ ጋር አቆማለሁ። ወደ መርከቡም አንተ፣ ልጆችህና ሚስትህን፣ የልጆችህን ሚስቶች ይዘህ ትገባለ። ዘፍጥረት 6 ከ17 እስከ 18። በጥፋት ውሃ ትረካ ጅማሬ ላይ ከሚመጣው የጥፋት ውሃ ኖኅና ቤተሰቡን እንደሚያድን እግዚአብሔር ቃል ኪዳኑን በመሃል ላይ ያጸናል። ቃል ኪዳኑ የኖኅን ማዳን ያረጋግጣል። እርሱም የጥፋት ውሃ በኋላ የሚመጣው አዲስ የሰው ዘር ራስ ይሆናል። የጥፋት ውሃ ታሪክ እግዚአብሔር ከኖኅ ጋር ባደረገው ቃል ኪዳን ላይ በማተኮር እንደሚጀምር ከተመለከትን የመጀመሪያውን ክፍል ሚዛን ወደሚያስጠብቀው ሁለተኛ ክፍል መዘዋወር ይገባናል። ይህ ምዕራፍ 8 ከቁጥር 20 እስከ ምዕራፍ 9 ቁጥር 17 የሚገኘውና ከኖኅ ጋር የጸናው መለኮታዊ ቃል ኪዳን ብለን የሰየምነው ነው። የጸናው ኪዳን ርዕሳችን እንደሚያመለክትን በዚህ ምንባብ እግዚአብሔር ከጥፋት ውሃ በኋላ እንደገና ወደ ኖህ በመምጣት ከእርሱ ጋር ሌላ ቃል ኪዳን ያደርጋል። በዓለም ላይ አዲስን ስርዓት ለሰው ዘር የመዘርጋትን ዕድል ለመስጠት እግዚአብሔር ይወስናል። በዘፍጥረት ምዕራፍ 8 ቁጥር 22 እንዲህ እናነባለን። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጡም። ዘፍጥረት 8 22 የዚህን አዲስ ስርዓት እርግጠኝነት ለማጽናት በዘፍጥረት ምዕራፍ 9 ከቁጥር 11 እስከ 15 ውስጥ የሚገኘው የጥፋት ውሃ ትረካ ማብቂያ ላይ እግዚአብሔር ለኖህ አዲስ ቃል ኪዳን ይገባለታል። ቃል ኪዳንንም ከአንተ ጋር አቆማለሁ፣ ሥጋ ያለውን ሁሉ ዳግመኛ በጥፋት ውሃ አይጠፋም፣ ምድርንም ለማጥፋት ዳግመኛ የጥፋት ውሃ አይሆንም። እግዚአብሔርም አለ በእኔና በእናንተ መካከል ከእናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳን ምልክት ይህ ነው። ቀስቴን በደመና አደርጋለሁ፣ የቃል ኪዳኑ ምልክት በእኔና በምድር መካከል ይሆናል በምድር ላይ ደመናን በጋረድኩ ጊዜ ቀስቲቱ በደመናው ትታያለች። በእኔና በእናንተ መካከል ሕያው ነፍስ ባለውም ሥጋ ሁሉ መካከል ያለውን ቃል ኪዳኔን አስባለሁ። ሥጋ ያለውን ሁሉ ያጠፋ ዘንድ ዳግመኛ የጥፋት ውኃ አይሆንም። ዘፍጥረት 9፥11-15 የኖኅ ዘመን የጥፋት ውኃ ታሪክ የሚደመደመው የጥፋት ውኃ ዳግመኛ ምድርን እንደማያጠፋ በተሰጠው የቃል ኪዳን ተስፋ መሆኑን አይተናል። እግዚአብሔርም ይህንን ቃል ኪዳኑን የማያጥፍ መሆኑን ለማጽናት የቀስተ ደመና ምልክትን አስቀምጧል። ይህም የቃል ኪዳን ተስፋ ኖ በፍጥረተ ዓለም ታሪክ ውስጥ እንደነበረ በጽኑ ያመለክታል። እርሱ የቃል ኪዳኑ መካከለኛ ነበር፣ ቃል ኪዳኑም በእርሱ አማካይነት ወደ ቀጣዩ ትውልድ ይዘልቃል። የዚህን ታሪክ የመክፈቻና የመዝጊያ ክፍል በልቦናችን ይዘን በጥፋት ውኃ ታሪክ ውስጥ የተከናወኑ ውስጣዊ ተግባራትን እንመረምራለን። መካከለኛው ክፍል ከእግዚአብሔር የመጀመሪያ ቃል ኪዳን ወደ መጨረሻው ቃል ኪዳን በሦስት ዋና እርከኖች ሽግግር ያደርጋል። ከጥፋት ውኃ ማምለጥ የዚህ ትረካ ሁለተኛ እርከን የሚገኘው ምዕራፍ 7 ከቁጥር 1 እስከ 16 ባለውና የኖኅ የጥፋት ውኃ ማምለጥ ብለን ርዕስ የሰጠነው ክፍል ውስጥ ነው። ይህ ክፍል ቀጥተኛነት የሚታይበት ነው። ኖኅ መርከብን ሰርቶ፣ የእንስሳትን ዝርያ ከየወገኑ ሰብስቦ ገባ። ጎርፍን ምድርን ይሸፍን ጀመረ። እናም ኖኅና ቤተሰቡ፣ ደግሞም እርሱ የሰበሰባቸው እንስሶች ሁሉ በመርከቡ ውስጥ ያለ ስጋት ነበሩ። ወደ ደረቁ ምድር መውጣት የኖኅ የጥፋት ውሃ አራተኛ ክፍል ለሁለተኛው ክፍል አንጻራዊ የሆነ ድራማዊ ዘገባ ያቀርባል። በዘፍጥረት ምዕራፍ 8 ከቁጥር 6 እስከ 19 የኖኅን ወደ ደረቀው ምድር መውጣት ይገልጣል። ውሃው መጉደል ሲጀምር ኖኅ ከመርከብ ወጥቶ የሚያርፍበት ደረቅ ምድር መናፈቅ ጀመረ። ከጥቂት ጥበቃ በኋላ ደረቁ ምድር ተገለጠ። እግዚአብሔርም ኖኅን እንዲገባ እንዳዘዘው ሁሉ ከመርከብ እንዲወጣም አዘዘው። መለኮታዊ መታሰቢያ። አሁን ደግሞ የዚህን ትረካ ማዕከላዊ ወይም የአቅጣጫ ለውጥ የተደረገበትን ነጥብና በዘፍጥረት ምዕራፍ 7 ከቁጥር 17 እስከ ምዕራፍ 8 ቁጥር 5 ድረስ የሚገኘውን እኛም የኖኅ መለኮታዊ መታሰቢያ ብለን የሰየምነውን እንመለከታለን። እነዚህ ጥቅሶች የሚጀምሩት የጥፋት ውሃ በምድር ላይ የሚገኘውን ሕያው ፍጥረት ሁሉ ማውደም መጀመሩን በመግለጥ ነው። በዚህ ክፍል ማብቂያ ላይ ግን ጎርፉ መጉደል ይጀምራል። በዚህ ክፍል ማዕከል ውስጥ እግዚአብሔር ይህንን መዓት የተሞላ የጥፋት ውሃ ለምን እንዲቀልል እንዳደረገ የሚያመለክት ቀላል ግን መሠረተ ጽኑ መግለጫ እናገኛለን። በዘፍጥረት ምዕራፍ 8 ቁጥር 1 ውስጥ ሙሴ ያንን የጻፈው በማዕበሉ መሃል ነበረ። እግዚአብሔርም ኖህን በመርከብም ከእርሱ ጋር የነበረውን አራዊትን ሁሉ እንስሳንም ሁሉ አሰበ። እግዚአብሔርም በምድር ላይ ነፋስን አሳለፈ ውሃውም ጎደለ። ዘፍጥረት ስምንት አንድ። እግዚአብሔር በታላቅ ምሕረቱ ለኖህና አብረውት ላሉት ሁሉ የገባውን ቃል ኪዳን አልዘነጋም። በመርከቡ ውስጥ የተሳፈሩትን ሁሉ አሰበ። ስለዚህም መዓት የተሞላውን ይቅርታ ስለዚህም መዓት የተሞላውን ውሃ ስለ እነርሱ አዘዘ። የኖህ የጥፋት ውሃ አጭር መግለጫ የታሪኩን ቀደምት ዓላማ ወደ ብርሃን አመጣው። ሙሴ ስለ ጥፋት ውሃ የጻፈው እንደ ነፃ የመውጣት ውሃ አድርጎ ነው። ምንም እንኳን በምድር ክፉዎች ላይ ፍርድ ቢፈጸምም የሙሴ ዋና ዓላማ እግዚአብሔር በኖኅ አማካኝነት የሰው ዘር አስደናቂ በረከት ወዳለበት ዓለም ማምጣት መሆኑን ማሳየት ነበር። የዘፍጥረት ምዕራፍ 6 ከቁጥር 9 እስከ ምዕራፍ 11 ቁጥር 9 ድረስ ያለውን የመጀመሪያ አንጓ ካየን አሁን ደግሞ ወደ ሁለተኛው አብይ ክፍል መሸጋገር ይገባናል። ያም በዘፍጥረት ምዕራፍ 9 ቁጥር 18 እስከ ምዕራፍ 11 ቁጥር 9 የሚገኘው የአዲስ ሥርዓት የሚገኘውና አዲስ ሥርዓት የተሰኘው ክፍል ነው። አዲስ ሥርዓት ከምዕራፍ 9 እስከ 11 የሚገኘው የሙሴ የአዲስ ሥርዓት ዘገባ በሁለት መሠረታዊ ክፍሎች ይከፈላል። በአንድ በኩል ዘፍጥረት ምዕራፍ 9 ከቁጥር 18 እስከ ምዕራፍ 10 ቁጥር 32 ያለው ክፍል በኖኅ ልጆች ላይ ያተኩራል። በሌላ በኩል ዘፍጥረት ምዕራፍ 11 ከቁጥር 1 እስከ 9 ያለው ደግሞ ስለ ባቢሎን ግንብ መፍረስ ያወሳል። ጅማሬ ላይ እነዚህ ምንባቦች የማይዛመዱ ቢመስሉም ለአዲሱ ዓለም ሥርዓት ወጥ መስመር ለመዘርጋት በአንድነት ይሰለፋሉ። ከዚያን ጊዜ አንስቶ የሚቀጥለውን የዓለም ታሪክ ማዕከላዊ ገጽታ በይፋ ያመለክታሉ። አስቀድመን የኖኅን ልጆች ታሪክና ለዚህ የዓለም ሥርዓት ገጽታ ምን አስተዋጽኦ እንዳላቸው እንመልከት። የኖኅ ልጆች በምዕራፍ ዘጠኝና ዐሥር ሙሴ ስለ ኖኅ ልጆች ያቀረበው ዘገባ ርዕስና ሁለት አብይ ክፍሎችን የያዘ ነው። በምዕራፍ 9 ቁጥር 18 እስከ 19 ውስጥ ይህ የዘፍጥረት ክፍል በተቀዳሚነት በኖኅ ሦስት ልጆችና በምድር ላይ በመበተናቸው ላይ የሚያጠነጥን ርዕስ ሰጥቶናል። ከዚህ ርዕስ ጋር በሚጣጣም መንገድም የሙሴ የኖኅ ልጆች ዘገባ በሁለት ዋና ክፍሎች ይከፈላል። በመጀመሪያ በምዕራፍ 9 ከቁጥር 20 እስከ 29 ባለው ክፍል ውስጥ የሚገኘው ታሪክ በልጆቹ መካከል ያለውን ልዩነት ይገልጣል። ሁለተኛው ደግሞ ምዕራፍ 10 ከቁጥር 1 እስከ 32 ያለው ክፍል የኖኅን ልጆች መበተንና ዝርያዎቹን ያሳየናል። እነዚህን ክፍሎች በተናጠል መመልከቱ ይጠቅመናል። ምዕራፍ 9 ከቁጥር 20 እስከ 29 ያለው ክፍል ታዋቂና በካም ልጅ በከነአን ላይ ስለመጣው እርግማን የሚነግረን ነው። ሙሴ በምዕራፍ 9 ከቁጥር 24 እስከ 27 የጻፈውን አድምጡ። ኖህም ከወይን ጠጁ ስካር ነቃ፣ ታናሽ ልጁ ያደረገበትንም አወቀ። እንዲህም አለ፦ ከነአን እርጉም ይሁን፣ ለወንድሞቹም የባሪያዎች ባሪያ ይሁን። እንዲህም አለ፦ የሴም አምላክ እግዚአብሔር ይባረክ፣ ከነአንም ለእርሱ ባሪያ ይሁን። እግዚአብሔርም ያፌትን ያስፋ፣ በሴም ድንኳን ይደር፣ ከነአንም ለእርሱ ባሪያ ይሁን። ዘፍጥረት ዘጠኝ ከሀያ አራት እስከ ሀያ ሰባት በቀላሉ ስናስቀምጥ ይህ ትረካ በኖኅ ዝርያዎች ላይ ወሳኝ የሆነ ልዩነት የተደረገባቸውን ሁነቶች ይዘግባል። ኖኅ የካምን ልጅ ከነአንን ረገመው። ከነአንን የወንድሞቹ ሁሉ የበታችና ባሪያ ይሆናል። ሆኖም ኖኅ በሌሎቹ ልጆቹ በሴምና በያፌት ላይ በረከትን ያውጃል፤ ምክንያቱም ለእርሱ ከበሬታን አሳይተዋልና። ሙሴ ይህንን ታሪክ ከጥፋት ውሃ በኋላ ስለመጣው አዲስ ሥርዓት በሰጠው መግለጫ ውስጥ ያካተተው መላው የሰው ዘር ከሦስቱ የኖኅ ልጆች ስለ ተገኘ ነው። በዚህ ስፍራ የተቀመጠው መለያ ከዚያን ዘመን ጀምሮ በሚመጣው የመጽሐፍ ቅዱስ ታሪክ ውስጥ የሚታየውን ሰብአዊ ግንኙነት ይገልጻል። ይህ በኖኅ ልጆች መካከል ባለ ልዩነት ላይ የተገለጠ አመለካከት የኖኅ ልጆች ስብጥር በተገለጠበት በምዕራፍ አስር ተረጋግጧል። ከኖኅ ዘመን ረጅም ዓመታት በኋላ የመጣውን የትውልድ ሐረግ ስንመለከት ሙሴ በምዕራፍ ዐሥር ውስጥ የሴም የካምና የያፌት ዝርያዎች በመላው ዓለም የተበተኑባቸውን ስፍራዎች ናሙና ያቀርባል። እንደ ዘፍጠት ምዕራፍ ዐሥር አገላለጥ የያፌት ዝርያ ሰሜናዊ ሰሜን ምሥራቃዊና ሰሜን ምዕራባዊ የከነአን ድንበሮችን ወርሷል። የካም ዝርያዎች ግን በጣም የተወሰኑት ወደ ሰሜናዊ አፍሪካ ተንቀሳቅሰዋል። ከነአን ተብሎ የሚጠራው የካም ልጅ ደግሞ እስራኤል በተስፋ በተሰጣት ምድር በከነአን ውስጥ ተቀምጧል። ሴማውያን ደግሞ በአብዛኛው የሰፈሩት በአረቢያ ባሕረ ሰላጤ ውስጥ ነው። የዘፍጥረት ምዕራፍ ዐሥር ዘገባ በእጅጉ የሚያተኩረው በተመረጡና የስደትን አጠቃላይ መርህ የሚያሳዩ መረጃዎችን በመስጠቱ ላይ ነው። እነዚህ አጠቃላይ መርሆች ግን ከጥፋት ውሃ በኋላ በመጣው አዲስ ሥርዓት የሰው ዘር የሚመራባቸውን የረጅም ዘመን ሰብአዊ ግንኙነቶች ለመግለጥ ለሙሴ ከበቂ በላይ ነበሩ። በዘፍጥረት ምዕራፍ ዘጠኝ እና ዐሥር ሙሴ በኖህ ልጆች ላይ በሰጠው ትኩረት ላይ የተመሠረተውን ሥነ ጽሑፋዊ አወቃቀር ከተመለከትን ከጥፋት ውሃ በኋላ የመጣውን አዲስ ሥርዓት ወደምንመለከትበት እርከን እንሸጋግራለን። ያም በምዕራፍ 11 ከቁጥር 1 እስከ 9 የተጠቀሰው የባቢሎን ውድቀት ነው። የባቢሎን ውድቀት። የባቢሎን ግንብ ታሪክ በአምስት ተመጣጣኝ ድራማዊ እርከኖች ይከፈላል። በቁጥር አንድ እና ሁለት የተቀመጠው የመጀመሪያው እርከን አብዛኛው የሰው ዘር በአንድነት ሲኖር የሚያሳየው ነው። በንጽጽሩ ግን ታሪኩ የሚደመደመው እግዚአብሔር የሰውን ዘር ቋንቋ በመደባለቅ በምድር ሁሉ መበተናቸውን በሚናገረው በቁጥር ስምንትና ዘጠኝ ነው። የሰው ዘር በአንድ ቋንቋ በአንድነት ከመኖር ወደ ብዙ ቋንቋና ወደ መበተን እንዴት ተሸጋገረ? በመካከል ያለው ክፍል ምን እንደተከናወነ ይነግረናል። በቁጥር ሦስት እና አራት የሚገኘው ሁለተኛ እርከን ሰዎች ያቀዱትን እቅድ ይዘግባል። ወደ ሰማይ የሚደርስ ማማ ያለባት ከተማ በመገንባት በየዘመናቱ ሁሉ ታዋቂና ፈጽመው የማይበገሩ የመሆን ዓላማ ነበራቸው። የሆነ ሆኖ በቁጥር ስድስት እና ሰባት የሚገኘው የዚህ ትረካ አራተኛ እርከን እግዚአብሔር ያቀደውን አፍራሽ እቅድ በመዘገብ ሚዛኑን ያሳየናል። የከተማይቱን ሰዎች ቋንቋ በመደባለቅ የጀመሩትን የከተማና የማማ ግንባታ ሥራ ያስቆሙ ዘንድ እግዚአብሔር ሰማያዊ ሰራዊትን ያዛል። የዚህ ታሪክ አቅጣጫ የሚቀየረው እግዚአብሔር ከተማይቱንና ማማውን በተመለከተበት በቁጥር አምስት ነው። እግዚአብሔር የከተማይቷንና በእርሷም የሚኖሩትን ሰዎች ትዕቢት ሲመለከት የባቢሎን ከተማ ወደ ፍጻሜዋ መምጣት እንደሚገባት ወሰነ። እንደ ሙሴ አገላለጥ ሕይወት ከጥፋት ውሃ በኋላ እኛ በገነት ከምንጠብቀው ሕይወት እጅግ የራቀ እንደሆነ አይተናል። በተቃራኒው የኖኅ ልጆች ዘገባ አዲሱ ሥርዓት በሰው ዘር መካከል ያመጣውን ውስብስብ ግንኙነት የሚያካትት መሆኑን ያሳየናል። በተጨማሪም እግዚአብሔርን መፈታተን እጅግ እየበዛ መሄዱን በስተ መጨረሻ እግዚአብሔርን የሚፈታተን የገጠማቸውን ሽንፈትም ይዘግባል። እነዚህ የአዲስ ሥርዓት አወቃቀሮች ለእኛ ዘመነኛ ዓለም ጆሮ እንግዳ ቢመስሉም እነዚህም ምዕራፎች በመጀመሪያ ለተጻፈላቸው ለእስራኤላውያን ግን በግልጽ የሚናገሩ መሆኑን እናያለን። የዘፍጥረት ምዕራፍ 9 ከቁጥር 9 እስከ ምዕራፍ 11 ቁጥር 9 ድረስ ያለውን ክፍል ስነ ጽሑፋዊ አወቃቀር ከተመለከትን፣ አሁን ደግሞ ሁለተኛውን ጥያቄ መጠየቅ እንችላለን። ሙሴ ስለ ኖኅ የጥፋት ውሃና ስላስከተለው አዲስ ሥርዓት የጻፈው እስራኤላውያን ስለዚህኛው የፍጥረተ ዓለም ክፍል እውነታ ሊያስታውቃቸው መሆኑን መናገር የሚያስፈልገን አይመስለንም። ሆኖም ዘገባው በጣም የተመረጠና በውሱን መሪ ሐሳቦች ላይ የሚያጠነጥን በልቡም ያለው ያ ነው ያሰኛል። ስላለፈው ለመዘገብ ብቻ ሳይሆን በእርሱ ዘመን የሚገኙትን እስራኤላውያንን ለመምራትም ነበር። የሙሴን ዓላማ ገለጥ አድርገን የምናየው የዘፍጠት ምዕራፍ 6 ከቁጥር 9 እስከ ምዕራፍ 11 ቁጥር 9 ያሉትን ሦስት ክፍሎች በመመልከት ነው። በመጀመሪያ የጥፋት ውሃን ትረካ ቀደምት ትርጉም እንመረምራለን። ከዚያም ወደ ነህ ልጆች የሙሴ ዘገባ እንሸጋገራለን። በመጨረሻ በፍጠተ ዓለም ታሪክ የመጨረሻ ክፍል ማለትም በባቢሎን ውድቀት ቀደምት እንድምታዎች ላይ ትኩረት እናደርጋለን። አስቀድመን ሙሴ የኖኅን ዘመን ጎርፍ በእርሱ ዘመን ከነበሩ እስራኤላውያን ልምምድ ጋር ያዛመደባቸውን መንገዶች እንመልከት። ነጻ የማውጣት ጎርፍ የሙሴን የጥፋት ውሃ ትረካ አጠቃቀም በውል ለመገንዘብ የታሪኩን ሁሉ ገጽታዎች እናያለን። በመጀመሪያ በውሃ ሙላቱና በጽጻት መካከል የመሠረታቸውን ትስስሮች፣ ሁለተኛ እነዚህ ትስስሮች ለእስራኤላውያን ያላቸውን አንድምታ እንመለከታለን። ሙሴ የጥፋት ውሃውን ከእርሱ ዘመን ጋር ያገናኘው ኖኅን ከራሱ ሕይወትና አገልግሎት ጋር በሚመሳሰል መንገድ በመግለጥ ነው። እንግዲህ የኖኅና የሙሴ ሕይወት በዚህ ረገድ የተለያየ መሆኑና ይህም ልዩነት ቸል ሊባል እንደማይገባ እርግጠኛ መሆን አለብን። ሆኖም ሙሴ ኖኅን የገለጸው እስራኤላውያን አንባቢዎቹ እንደ እርሱ ቀዳሚ አመልካች ወይም ጥላ እንዲመለከቱት አድርጎ መሆኑን ግልጽ ነው። ትስስሮች፣ በኖኅና በሙሴ መካከል ቢያንስ ስምንት ጉልህ ትስስሮች አሉ። በመጀመሪያ ሙሴ በእርሱና በኖኅ መካከል ትስስር እንዳለ ያሳየው በክፋት ጭብጥ ውስጥ ነው። ዘፍጥረት ምዕራፍ 6 ቁጥር 13፣ እንደምናስታውሰው የኖኅ የጥፋት ውሃ የተከሰተው ምድር በክፋት ስለተሞላች ነበር። ዘፀዓት ምዕራፍ አንድ እና ሁለት ግልጽ እንደሚያደርግልን ከሙሴ መጠራት ቀደም ብሎ ግብፃውያን በእስራኤላውያን ላይ ጽኑ መከራ አብስተውባቸው ነበር። ሙሴ እስራኤላውያን ከግብፅ ነፃ ማውጣቱ በእስራኤላውያን ላይ ለተፈጸመው ግፍ የአመፃ ምላሽ ነበር። እንግዲያው የኖኅና የሙሴ ሥራ ከክፋት ነፃ ማውጣት ነው። ሁለተኛው ትስስር የሚታየው ሙሴ መርከብ የሚለውን ቃል ሲጠቀም ነው። በዘፀዓት ምዕራፍ ስድስት እስከ ዘጠኝ ባሉት ክፍሎች ውስጥ የኖህ መርከብ የተጠቀሰበትን የዕብራይስጥ ቃል ቴቫህ የሚል ነው። ሙሴ ይህንን ቴቫህ የተሰኘ ቃል በሌላ ስፍራ የተጠቀመው በዘፀዓት ምዕራፍ ሁለት ቁጥር ሶስት ላ እና አምስት ውስጥ ብቻ ነው። በዚያን ስፍራ እናቱ እርሱን በመርከብ ወይም ቴቫህ ውስጥ ማስቀመጧን ይጠቅሳል። የኖህ መርከብ እጅግ ግዙፍ የሙሴ ግን እጅግ ትንሽ ብትሆንም እንኳን ኖህም ሆነ ራሱ ሙሴ ከጥፋት ውሃ የዳኑት በመርከብ ወይም ቴቫህ አማካኝነት መሆኑን ያመለክታል። በሦስተኛ ደረጃ የመለኮታዊ ቃል ኪዳኖቹ ወሳኝነት ኖህ የሙሴ ቀዳሚ አመልካች መሆኑን ያሳያል። እንደተመለከትነው ሁሉ ዘፍጠት ምዕራፍ 6 ቁጥር 18 እና ምዕራፍ 9 ቁጥር 11 እስከ 17 ኖህ የሰው ልጅ ዘር ወክሎ ከእግዚአብሔር ጋር የቃል ኪዳን ግንኙነት አድርጓል። እንደዚያውም ሙሴ ለእስራኤል ከተሰጣቸው አገልግሎቶች አንዱ መለኮታዊ ቃል ኪዳንን ስለ እነርሱ መቀበል ነበር። ዘጸአት ምዕራፍ 19 እስከ ምዕራፍ 24 በግልጽ እንደሚያሳየን እስራኤላውያን ወደ ሲና ተራራ ሲወጡ ከእግዚአብሔር ጋር ወደ ልዩ የቃል ኪዳን ትስስር ውስጥ እንዲገቡ ሊመራቸው ሙሴ ተመርጧል። በውሃ አማካኝነት የተፈጸመው ፍርድ ማዕከላዊ አስተዋጽኦም በሁለቱ ሰዎች መካከል የሚገለጠው አራተኛው ትስስር ነው። በዘፍጥረት ምዕራፍ ስድስት እስከ ዘጠኝ ውስጥ የተቀረው ዓለም በጥፋት ውሃ ሲቀጣ እግዚአብሔር ግን ኖኅና ቤተሰቡን እንዳዳነ እናነባለን። በተመሳሳይ መንገድ ዘጸአት ምዕራፍ 13 እስከ ምዕራፍ 15 እንደሚነግረን ሙሴ እስራኤላውያንን ከግብፅ ያወጣው በቀይ ባህር ውስጥ በማሳለፍ ነበር። ያው ውሃ ግን ግብፃውያንን አሳዳጆቻቸውን አጥፍቷል። በአምስተኛ ደረጃ በኖህ ዘመን ሆነ በሙሴ ዘመን ውሃውን ለማድረግ የላከው ንፋስ ነበር። በዘፍጥረት ምዕራፍ 8 ቁጥር 1 እንደምናነበው የኖኅን ዘመን የጥፋት ውሃ ለማድረግ እግዚአብሔር የላከው ነፋስን ነበር። በተመሳሳይም በዘፍጥረት ምዕራፍ 14 ቁጥር 21 እንደምናየው እግዚአብሔር ብርቱ የምሥራቅ ነፋስ በማንፈስ ወንዙን ወደ ኋላ መለሰው። ስድስተኛው ትስስር በእንስሳት ላይ በተሰጠው አጽንዖት ውስጥ ነው። ዘፍጥረት ምዕራፍ 6 ቁጥር 19 እንደሚነግርን ኖኅ እንሰሶችን ወደ መርከቡ እንዲያስገባ እግዚአብሔር ያዘዋል። በዘፀዓት መጽሐፍም ውስጥ ከአራት ለማያንሱ ጊዜያት በርካታ እንሰሶች ከእስራኤላውያን ጋር ግብፅን ለቀው እንደወጡ ተጠቅሷል። ልክ እግዚአብሔር ኖኅን በእንሱ ዘመን እንሰሶችን ይዞ ወደ መርከብ እንዲገባ እንዳዘዘው ሁሉ ሙሴም ወደ ተስፋይቱ ምድር እንሰሶችን ይዞ እንዲገባ እግዚአብሔር አዞታል። ሰባተኛ የመለኮታዊው መታሰብ መሪ ሐሳብም ኖህንና ሙሴን ያቆራኛል። በዘፍጠት ምዕራፍ ስምንት ቁጥር አንድ በኖህ ዘመን የጥፋት ውሃ ምድርን ሲያጥለቀልቅ እግዚአብሔር ኖህን እንዳሰበና ስለ እርሱ እንደሠራ እናነባለን። እግዚአብሔር በጥፋት ውሃ ውስጥ እንደሚያሳልፈው ለኖህ ቃል ኪዳን ገባለት። ያንን ቃል ኪዳንም አሰበ። በተመሳሳይ መንገድ እግዚአብሔር እስራኤልን ከግብፅ ነፃ የሚያወጣው ቃል ኪዳኑን ስለሚያስብ እንደሆነ ለሙሴ ነግሮታል። በዘፀአት ምዕራፍ 6 ቁጥር 5 እግዚአብሔር ለሙሴ የነገረውንም አድምጡ። ደግሞ እኔ ግብፃውያን የገዟቸውን የእስራኤልን ልጆች ለቅሶ ሰማሁ፣ ቃል ኪዳኔንም አሰብኩ። ዘፍጥረት 6 5 መለኮታዊ መታሰብም በጥፋት ውሃና በዘፀአት ውስጥ ወሳኝ ሚና አለው። በመጨረሻ የፍጥረት በረከት ኖህን ከሙሴ ጋር ያሳስረዋል። ኖኅ የሰውን ዘር ወደ አዲስ ዓለም ይዞ ወጥቷል። ያም ዓለም የሰው ዘር የሚጠቀምበት ዘላቂና የተረጋጋ ተፈጥሯዊ ሥርዓት እንደሚኖር እግዚአብሔር ተስፋ የሰጠበት ነው። በተመሳሳይም መንገድ በተስፋዪቱ ምድር ተፈጥሮ ሚዛኑን የጠበቀ እና የሚጠቅም እንደሚሆን ሙሴ ለእስራኤላውያን ነግሯቸዋል። በኖኅና በሙሴ መካከል ያሉ ትስስሮችን በልቦናችን ይዘን እነዚህ ትስስሮች ለእስራኤል ሕዝብ ያላቸውን አንድምታ እንመልከት። ሙሴ እነዚህን ትስስሮች ለምን መሠረተ? እንድምታዎች የእነዚህን ጽሑፍ ቀደምት እንድምታ ለመጨበጥ ስልጣኑን ነፃ ለማውጣትና የማውረስ ዕቅዱን በመጠራጠር እስራኤላውያን በሙሴ ላይ በብርቱ ማመፃቸውን ማስታወስ ይገባናል። ሙሴ በአገልግሎቱ ላይ የተጋረጠበት ይህ ተግዳሮት በኖኅና በራሱ መካከል ትስስሮችን እንዲፈጥር አድርጎታል። እግዚአብሔር የሰውን ዘር ከአሰቃቂው የፍጥረተ ዓለም ክፋት በነፃ ማውጣት ጎርፍ ለመታደግ ደግሞም ታላቅ በረከት ባለበት አዲስ ዓለም የሰውን ዘር እንደገና ለማስፈር ኖህን ተጠቀመ። በተመሳሳይ መንገድ እስራኤልን ከአሰቃቂው የግብፅ ክፋት ለመታደግና ወደ አዲሲቷ የተስፋ ምድር ለማምጣት ሙሴን መረጠ። ሙሴ ለእስራኤል ያወጣው ዕቅድ ከኖህ የጥፋት ውሃ ጋር ተመሳሳይ ነው። ያንንም የእግዚአብሔር እጅ እንዳደረገው ማንም ሊስተው በማይችል መንገድ የተከናወነ ነው። ነፃ የማውጣትን ጎርፍ ቀደምት ትርጉም ከተመለከትን በዘፍጥረት ምዕራፍ 9 ከቁጥር 18 እስከ ምዕራፍ 10 ቁጥር 32 ወደ ተዘገበው የኖህ ልጆች የሙሴ ትረካ እንሸጋገር። የኖህ ልጆች ሙሴ በፍጥረት ዓለም ታሪክ ውስጥ ይህንን ለምን አካተተው? ይህንስ ጉዳይ እስራኤል ልብ እንድትለው ያደረገበት ዓላማ ምንድን ነው? የእነዚህን ክፍል የሙሴን ዘገባ ለመመርመር ሦስት ጉዳዮችን እንመለከታለን። አንደኛ፣ በከነአን ላይ ያደረገው ልዩ ትኩረት፣ ሁለተኛ፣ የግጭት መሪ ሐሳብ፣ ሦስተኛው እነዚህ ጭብጦች ለእስራኤል ያላቸው እንድምታ ናቸው። አስቀድምን ሙሴ ስለ ከነአን የሰጠውን አትኩሮት እንቀኝ። ከነአን ል ካል ት ኖ ም ስ ድንን ን ይ ሃም ድ ዲስኖ ም ን ጄፈት ድ ኖር ም ኖ ከስካሩ ሲነቃ ካም እንዳቃለለው ሴምና ያፌት ደግሞ ነውሩን መሸፈናቸውን ማወቁን ታስታውሳላችሁ። ኖህ በካም ላይ መቆጣቱና ሌሎቹን ወንድሞቹን ሲባርክ እሱን መርገሙ ምክንያታዊ ይመስላል። የሆነው ግን እንዲህ አይደለም። እስኪ በዘፍጥረት ምዕራፍ 9 ከቁጥር 25 እስከ 27 ኖህ የተናገረውን አድምጡ። እንዲህም አለ፣ ከነአን እርጉም ይሁን፣ ለወንድሞቹም የባሪያዎች ባሪያ ይሁን። እንዲህም አለ፣ የሴም አምላክ እግዚአብሔር ይባረክ፣ ከነአንም ለእርሱ ባሪያ ይሁን እግዚአብሔርም ያፌትን ያስፋ፣ በሴምም ድንኳን ይደር፣ ከነአንም ለእርሱ ባሪያ ይሁን። ዘፍጥረት 9 ከ25 እስከ 27 As we see in this passage, Shem and Japheth received appropriate rewards for their righteousness. በዚህ ምንባብ እንደምንመለከተው ሴም እና ያፌት ለጽድቅ ተግባራቸው ተገቢ በረከት ተቀብለዋል። ሆኖም ካም ስሙ እንኳን አልተጠቀሰም፤ ይልቁን የኖኅን እርግማን የተቀበለው ልጁ ከነአን ነው። ይህንን ታሪክ በጥንቃቄ ስንመለከት ካም ከወንድሞቹ ለየት ያለ ድርሻ እንዳለው እንመለከታለን። ባጭሩ ካም የከነአን አባት ተብሎ ከመጠቀሱ ውጪ ብዙም ስፍራ አልተሰጠውም። ሙሴ በትረካው ውስጥ ስለ ካም የጻፈውን ልብ በሉ። በምዕራፍ 9 ቁጥር 18 እንዲህ እናነባለን ከመርከብ የወጡት የኖኅ ልጆችም እነዚህ ናቸው፣ ሴም፣ ካም፣ ያፌት። ካምም የከነአን አባት ነው። በምዕራፍ 9 ቁጥር 22 ውስጥም ተመሳሳይ መግለጫ እናገኛለን። የከነአን አባት ካምም የአባቱን ራቁትነት አየ። ዘፍጥረት 922 በብዙ መንገዶች ከአም ከታሪኩ ጀርባ ሲሰወር ልጁ ከነዓን ግን የእርሱን ስፍራ ተክቶ ከሴምና ካያፌት ጋር ይጠቀሳል። ሙሴ በከነዓን ላይ የሰጠውን ይህንን ልዩ አጽንኦት በልቦናችን ይዘን የኖኅ ልጆች ወደ ገለጠበት ሁለተኛ ጉዳይ እንሸጋገር። ያም ከጥፋት ውሃ በኋላ በአዲሱ ስርዓት የተፈጠረው ግጭት ነው። ግጭት ሙሴ በኖህ ልጆች ላይ ካቀረበው ዘገባ አብላጫውን የሚይዘው የግጭት መሪ ሐሳብ ነው። ይህንን መሪ ሐሳብ መሳት የታሪኩን ወሳኝ ገጽታ መሳት ነው። የግጭት ጉዳይ በዘፍጥረት ምዕራፍ 9 ከቁጥር 25-27 ይገለጣል። እንዲህም አለ፣ ከነአን እርጉም ይሁን፣ ለወንድሞችም የባሪያዎች ባሪያ ይሁን። እንዲህም አለ፣ የሴም አምላክ እግዚአብሔር ይባረክ፣ ከነአንም ለእርሱ ባሪያ ይሁን። እግዚአብሔርም ያፌትን ያስፋ፣ በሴምም ድንኳን ይደር ከነአንም ለእነርሱ ባሪያ ይሁን። ዘፍጥረት 9 ከ25 እስከ 27። በዚህ ምንባብ ውስጥ የከነአንን መረገም ሦስት ጊዜ ደጋግሞ መዘገብ የግጭቱን እርግጠኝነት ሙሴ እንዴት ጫን ብሎ እንዳመለከተው ልብ በሉ። በቁጥር 25 ውስጥ ከነአን የባሪያዎች ባሪያ ወይም ከባሪያዎች ሁሉ ዝቅተኛ እንዲሆን መረገሙን ያሳያል። በቁጥር 26 ከነአን የሴም ባሪያ እንደሚሆን ይተነብያል። በቁጥር 27 ደግሞ ከነአን በተጨማሪም የያፌትን ባሪያ እንደሚሆን ሙሴ ጨምሮ ይናገራል። በዚህ ድግግሞሽ ከነአን በወንድሞቹ ድል እንደሚነሳ ሙሴ በእርግጠኝነት ይናገራል። ከዚህም ባሻገር ሴም ከነአንን ድል እንደሚያደርገው እነዚህ ጥቅሶች የሚያመለክቱ መሆኑን ማስታወስ አስፈላጊ ነው። በቁጥር 27 ያፌት በሴም ድንኳን ይደር፣ ከነአንም ለእርሱ ባሪያ ይሁን የሚሉት ቃላት ያፌት በሴም ድንኳኖች ቢያድር ከነአን ባሪያው ይሆናል ቢባል የተሻለ ይገልጠዋል። የኖህ ሐሳብ የሚመስለው ከነአን የያፌት የበታች ሊሆን የሚችለው ያፌት ከሴም ሰራዊት ጋር ከተባበረ ነው የሚል ነው። በሙሴ እምነት ከነአንን ለመውረር ሴም የመሪነት ሚና አለው። በዚህ ምንባብ ውስጥ ከጥፋት ውሃ በኋላ ይሆናል ተብሎ በማይጠበቅ መንገድ አዲስ ሥርዓት የመሠረቱትን ወሳኝ ገጽታ ሙሴ እያመለከተ መሆኑን አይተናል። ከዚያ በኋላ በሚመጣው የሰው ዘር ውስጥ የሴም ዘር የከነአን ዘር የሚወርበትን ድራማዊ ግጭት አይቀሬ መሆኑን ተረድቷል። ሙሴ በከነአን ላይና በግጭት መሪ ሐሳብ ላይ በሰጠው አጽንኦት መሠረት ለጥንታዊቷ እስራኤል የኖኅ ልጆች የሚኖራቸውን ቀደምት እንድምታ መመልከት እንችላለን። እንድምታዎች ከጥፋት ውሃ በኋላ Moses had a very specific reason for describing the new order. በተገለጠው አዲስ ሥርዓት ውስጥ ሙሴ እነዚህን ክስተቶች ማካተት ለምን አስፈለገው? ሙሴ አዲሱን ሥርዓት በዚህ መንገድ የገለጠው የራሱ ምክንያት ይኖረዋል። በሙሴና በከነአን መካከል የነበረው ግጭት ለእስራኤላውያን ተደራሲያኑ ሲያኑ በቀጥታ የሚያስተላልፈው መልእክት አለ። ወሳኝ የሆኑ የሕይወት ገጽታዎችን ይዳስሳል። የሙሴን ዓላማ የምንገነዘብበት ቁልፍ የሚገኘው በዘፍጥረት ምዕራፍ 10 ከቁጥር 18 እስከ 19 ባለው ውስጥ ነው። ሙሴ የከነአንን ዝርያ ከዘረዘረ በኋላ እንዲህ ጽፏል። አሩኬዮንንም ሲኒንም፣ አራዴዮንንም፣ ሰማሪዮንንም፣ አማቴንም ወለደ። ከዚያም በኋላ የከነአናውያን ነገድ ተበተኑ። የከነአናውያንም ወሰን ከሲዶን አንስቶ ወደ ጌራራ በኩል ሲል እስከ ጋዛ ድረስ ነው። ወደ ሰዶምና ወደ ገሞራ፣ ወደ አዳማና ወደ ሰቦይም በኩልም ሲል እስከ ላሳ ድረስ ነው። ዘፍጥረት 10 ከ18 እስከ 19። እነዚህ ውሱን መልካ ምድራዊ ማጣቀሻዎች በሙሴ እስራኤላውያን አንባቢዎች ዘንድ የታወቁ ናቸው። የከነአን ዝርያዎች ወይም ከነአናውያን ከሰሜን እስከ ደቡብ ማለትም ከሲዶን እስከ ጋዛ ደግሞም እስከ ሰዶምና ገሞራ ባሉት ግዛቶች ውስጥ ሰፍረው ነበር። ሙሴም በተስፋይቱ ምድር በሰፈሩት በእነዚህ የከነአን ዝርያዎች ላይ ለየት ያለ ትኩረት ያደርጋል። በእግዚአብሔር እንደተጠሩ የሴም ዝርያዎች የእስራኤል ሕዝብም ወደ ከነአናውያን ምድር በመሄድ የእኛ ነው ማለት ነበረባቸው። ስለዚህ ሙሴ ስለ ኖህ ልጆች ያቀረበው ዘገባ የተቀረጸው ያለፈ ታሪክ መረጃ ለመስጠት ብቻ አይደለም። እግዚአብሔር በፍጥረተ ዓለም ታሪክ እንደደነገገው ሁሉ እስራኤላውያን ምድሪቱን ለመውረስ እንዲወጡ ሙሴ ለሚያቀርበው ጥሪ አስተማማኝ ዳራ ለመስጠት ነበር። በውጤቱም የከነአን ምድር እንዲወርሱ ሙሴ የሚያቀርበውን ጥሪ የሚቃወሙ ሰዎች የሚቃወሙት ሙሴን ብቻ አይደለም። በመሠረቱ የሚቃወሙት የእግዚአብሔርን ዕቅድ ማለትም ከጥፋት ውሃ በኋላ እግዚአብሔር የደነገገውን ሥርዓት ነው። እንግዲህ የጥፋት ውሃና የኖህ ልጆች ታሪክ ከቀደምት ተደራሲያኑ ከእስራኤላውያን ጋር እንዴት እንደሚዛመዱ ከተመለከትን ወደ ሦስተኛው ትኩረታችን መሸጋገር ይገባናል። ያም በዘፍጥረት ምዕራፍ 11 ከቁጥር 1 እስከ 9 ውስጥ ሙሴ ስለ ባቢሎን ውድቀት ሲጽፍ ስለነበረው ቀደምት ዓላማ የሚያወሳው ነው። የባቢሎን ውድቀት። እስራኤላውያን የባቢሎንን ውድቀት ታሪክ ከሕይወታቸው ጋር እንዲያዛምዱ ሙሴ እንዴት ይፈልግ እንደነበረ በውል ለመጨበጥ ይህንን ምንባብ በሦስት ገጽታዎች መመልከት ይገባናል። በመጀመሪያ ሙሴ ስለ ከተማዋ የሰጠው መግለጫ፣ ሁለተኛ ስለ ያህዌ ድል አድራጊነት የሰጠው መግለጫ፣ ሦስተኛው ደግሞ እስራኤላውያን ወደ ተስፋይቱ ምድር ሲጓዙ ስለሚኖራቸው እንድምታ ናቸው። አስቀድመን ስለ ከተማይቱ የሰጠውን መግለጫ እንመልከት። ከተማ ባቢሎን የተሰኘው የከተማይቱ ስም በኋለኞቹ ዘመናትም ታዋቂ የሆነ ዝና ያላት ባቢሎን የምትጠራበት ስም ሆኗል። በሙሴ ዘመን የባቢሎን ከተማ በጥንታዊ ቅርብ ምስራቅ ውስጥ ታዋቂ ነበረች። ለበርካታ ዓመታትም የስልጣኔ ማዕከል በመሆን ዘልቃ ነበር። ክብርና ዝናዋም ወደ ጥንታዊ አማልክትነት ድንበር አድጎ ነበር። ስለዚህ ሙሴ ከጥፋት ውሃ በኋላ ባቢሎን ስለተባለ ስፍራ ሲጽፍ ያ ስፍራ የከተማ ሥልጣኔ ቀደምት መሠረት የነበረው መሆኑን እስራኤላውያን አንባቢዎቹ በቶሎ ይገነዘባሉ። ድል የሰፍጥረት ምዕራፍ 11 ከቁጥር 1 እስከ 9 የሚገኘው ሁለተኛ ወሳኝ ገጽታ ያህዌ በታላቁ ፍጥረተ ዓለም ላይ ስለተቀዳጀው ድል ሙሴ የገለጠበት መንገድ ነው። ሙሴ የባቢሎናውያንን አመለካከት ከራሱ አመለካከት ጋር በማነጻጸር የእግዚአብሔርን ድል ታላቅነት በታሪኩ ውስጥ ደግሞ ደጋግሞ ያንጸባርቃል። ለምሳሌ ሙሴ የመበታተንን ወይም በዕብራይስጡ ፑትስ የተባለውን መሪ ሐሳብ ያቀረበበትን አቀራረብ ልብ በሉ። በአንድ ወገን የባቢሎን ሰዎች ሊበታተኑ እንደሚችሉ በማሰብ ይጨነቃሉ። በምዕራፍ 11 ቁጥር 4 ውስጥ ከተማዪቱን የገነቡት በምድር ዙሪያ እንዳይበተነው እንደነበር እንመለከታለን። በተቃራኒው ግን ሙሴ ሁለት ጊዜ እንደዘገበልን የባቢሎን ሰዎች እንዲህ የማይፈልጉትን ያንኑ እግዚአብሔር አድርጎባቸዋል። በምዕራፍ 11 ቁጥር 8 እንዲህ እናነባለን፣ እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው። ዘፍጥረት 11 8። እንደገና በምዕራፍ 11 ቁጥር 9 ደግሞ ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል። ዘፍጥረት 11 9 በብሉይ ኪዳን ውስጥ በተደጋጋሚ ጊዜ መበተን የሚለው ቃል በጦርነት ጊዜ ሊያንሰራሩ በማይችሉበት መንገድ መሸነፍን የሚያሳይ አሉታዊ ሐሳብ ነው። የተሸነፉ ወታደሮች ጠላቶቻቸው ሲያሳድዷቸው ይበታተናሉ፣ ሲያገኟቸውም አንገታቸውን ይቀሏቸዋል። በዚህ ታሪክም ውስጥ ያለው ሐሳብ ይህንን የሚመስል ነው። ሙሴም ይህንን ታሪክ የሚያቀርበው እንደ ያህዌ አስደናቂ ድል አድርጎ ነው። በባቢሎን ከተማ ጦርነት ለመቅጠም ያህዌ ሰማያዊ ሰራዊቱን ይጠራል። ከዚያም የሚሸሹትን ነዋሪዎቿን በምድር ዙሪያ ሁሉ ያሳድዳቸዋል። ሙሴ የራሱን አመለካከት ከባቢሎናውያን ጋር ያነጻጸረበት መንገድ ከከተማዋ መጠነ ልክና ከግንቧ ጋር በተያያዘ ነው። እንደ ዘፍጥረት 11 ቁጥር 4 አገላለጥ ባቢሎናውያን ወደ ሰማይ ማለትም አማለክቶቻቸው ወደሚኖሩበት ስፍራ የሚደርስ ግንብ ፈለጉ። ሙሴ ግን በዚህ ሐሳብ ያላግጣል። በዘፍጠት ምዕራፍ 11 ቁጥር 5 እንደምናነበው እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ዘፍጠት 11 5። በዚህ ስፍራ ወረደ ተብሎ የተተረጎመው ያራድ የተሰኘው የዕብራይስጥ ቃል በዚህ ታሪክ ውስጥ ሌላ ግልጽ ሐሳብ ያዘለ ነው። እግዚአብሔር ዝም ብሎ ከተማዪቱን አላያትም ወይም ዝም ብሎ አልመጣም። የባቢሎን ሰዎች ወደ ሰማይ የሚደርስ ግንብ ለመሥራት ሲፈልጉ ያህዌ ከፍ ካለው ሰማይ ከተማዪቱን ለማየት መጣ ሲል ሙሴ ያመለክተን። ሙሴ በባቢሎናውያን ግብዝነት ያፌዛል። ከያህዌ አተያይ አንጻር ከተማይቱ ከጉድፍ ዘለል የማትል ናት። በስተ መጨረሻ ሙሴ የዚያን የፍጥረት ዓለም ከተማ ትዕቢት ያፌዝበት ዘንድ የባቢሎን ሽንፈት እንዴት እንዳገዘው ልብ ማለት ይገባናል። ነዋሪዎቿ ከተማዋን ባቢሎን ብለው ይጠሯታል። በሜሶፖታሚያ ቋንቋ ባቢሎን ማለት የአማልክት በር ማለት ነው። ይህ ስም የሚገልጠው ዚግራት የተሰኘው ጣዖት የአማልክት በር ነው፣ ስለዚህም በሰማይ ኃይላት ትጠብቀናል የሚለውን እምነታቸውን ነው ሙሴ ግን ስለ ከተማይቱ ስም የተለየ አመለካከት አለው። ያህዌ ባቢሎንን በብርቱ እስካሸነፈ ድረስ ከተማይቱ የአምላክ በር ልትሆን አትችልም። ስለዚህ ታዲያ ስሟ ምን ትርጉም አለው? የሙሴ አስደማሚ ስላቃዊ መልስ በዘፍጠት ምዕራፍ 11 ቁጥር 9 ውስጥ ይገኛል። ስለዚህም ስሟ ባቢሎን ተባለ እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቋልና ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል። ዘፍጠት 119 በዚህ ጥቅስ ውስጥ የሙሴን ስላቅ በአግባቡ ለመረዳት ሙሴ ሁለት የዕብራይስጥ ቃል ድምፆችን እንዴት እንደተጠቀመባቸው መገንዘብ ይገባናል። በመጀመሪያ ስለዚህም ስሟ ባቢሎን ተባለ ይላል። ባቢሎን ለሚለው የዕብራይስጥ ቃል ባበል ማለት ሲሆን ይህም ሜሶፖታሚያን ስፍራዋን የሚጠሩትን መጠሪያ የዕብራይስጥ አቻ ነው። ሙሴ ግን ከተማዋ ይህንን ስም ያገኘችው እግዚአብሔር የሰውን ዘር ቋንቋ በዚያ ስለደባለቀ ነው ይለናል። በዚህ ጥቅስ ውስጥ የሙሴን ስላቅ በአግባብ ለመረዳት ሙሴ ሁለት የዕብራይስጥ ቃል ድምፆችን እንዴት እንደተጠቀምባቸው መገንዘብ ይገባናል። በመጀመሪያ ስለዚህም ስሟ ባቢሎን ተባለ ይላል። ባቢሎን ለሚለው የዕብራይስጡ ቃል ባብል ማለት ሲሆን፣ ይህም ሜሶፖታሚያን ስፍራውን የሚጠሩበት መጠሪያ የዕብራይስጥ አቻው ነው። ሙሴ ግን ከተማዋ ይህን ስም ያገኘችው እግዚአብሔር የሰውን ዘር ቋንቋ በዚያ ስለደባለቀ ነው ይለናል። ደባለቀ ለሚለው ቃል የዕብራይስቱ አቻ ባብል የሚለው ሲሆን በዕብራይስጡ ባብል ከተሰኘው ጋር ተመሳሳይ ድምፅ አለው። ሙሴም ስላቁን ያስቀመጠው በዚህ መንገድ ነው። ባቢሎን ተብላ የተጠራችበት ምክንያት በዚያ ስፍራ መደበላለቅ ስለተከሰተ ነው በማለት የዚችን ጥንታዊት ከተማ ጉድ ይገልጣል። ስለዚህ ሙሴ ባቢሎን ስለተሰኘው ስም ያለው አመለካከት ለስፍራው አግባብነት አለው። ያም የአማልክት በር በመሆኗ ሳይሆን የግራ መጋባት ማለትም የመላው ዓለም ግራ መጋቢያ ስፍራ በመሆኗ ነው። ሙሴ በዚህ ስላቅ መሠረት ባቢሎን በእርሱ ዘመን የነበራትን የከበረ ስም እስከ ወዲያኛው ግልብጥብጡን ያወጣዋል። እስራኤላውያን ተደራስያኑ የእነርሱ አምላክ ያህዌ በፍጥረተ ዓለም ታሪክ ውስጥ ገናና በነበረችው ከተማ ላይ የተቀዳጀውን ድል ሲያወሳላቸው በከተማይቱ ላይ በታላቅ ስላቅ ይሳለቃሉ። ስለ ከተማይቱ የተሰጠውን መግለጫና የያህዌን ድል በልቦናችን ይዘን እስራኤላውያን ወደ ተስፋይቱ ምድር በሚያደርጉት ጉዞ ይህ ታሪክ ስለሚኖረው እንድምታዎች መመልከት እንጀምራለን። እንድምታዎች፣ እንደምናውቀው በቃዴስ በርኔ ክፉ ሪፖርት ይዘው የተመለሱ ሰላዮችን ወደ ከነአን ምድር ሙሴ ልኮ ነበር። ሰላዮቹም በምድሪቱ ውስጥ ያሉት ሰራዊቶች እጅግ ኃያል ከመሆናቸው የተነሳ እስራኤል ከነዓንን ልትወርስ አትችልም ብለው ነበር። በውጤቱም እስራኤላውያን ምሪቱን ለመውረስ ከሚያደርስ ጉዞ ፊታቸውን መልሰው ቀጣዮቹን አርባ ዓመት በምድረ በዳ ተንከራተዋል። ሙሴ እስራኤልን ወደ ተስፋይቱ ምድር እንደገና መምራት የጀመረው ቀጣዩ ትውልድ ለአቅመ አዳም ሲደርስ ነበር። የዚህ ክፉ ሪፖርት አንደኛው ገጽታ ጥንታዊቷ ባቢሎን የመውደቋን ወሳኝነት እንድትገነዘብ ያደርገናል። በዘዳግም ምዕራፍ 1 ቁጥር 28 ሰላዮቹ ስለ ከነዓናውያን ከተሞች ያቀረቡትን ዘገባ አድምጡ ሕዝቡ ብዙ ነው ቁመቱም ከእኛ ይረዝማል ከተሞቹም ታላላቆች፣ የተመሸጉም እስከ ሰማይ የደረሱ ናቸው። ዘዳግም 1 28። እንዳለመታደል ሆኖ አብዛኞቹ የዘመናችን ትርጉሞች በዚህ የከነዓናውያን ከተሞች መግለጫና በባቢሎን ግንብ መካከል ያለውን ትስስር ማመልከት ተስኗቸዋል። ሰላዮቹ እስከ ሰማይ የደረሱም ብለው ሲናገሩ ሰማይ የሚለው ቃል በዕብራይስጡ ሻማይም የሚለውና አብዛኛውን ጊዜ ሰማይ ብለን የምንተረጉመው ነው። በመሰረቱ በዘፍጥረት ምዕራፍ 11 ቁጥር 4 ራሱ ወደ ሰማይ የደረሰ ተብሎ ስለ ባቢሎን ግንብ የተጻፈውም በተመሳሳይ ቃል በሁለቱም ወቅት ሐሳቡ የሚያመለክተው የከተሞቹ ከፍታ እስከ ሰማይ የደረሰ ስለሆነ የማይበገሩ መሆናቸው ነው። ስለዚህ ሙሴ በዚህ መንገድ በጥንቷ የባቢሎን ከተማና በከነአን ከተሞች መካከል ያለውን ትስስር ያሳየናል። የባቢሎንን ግንብ ይገነቡ የነበሩ ሰዎች የእነርሱ ጣዖት ወደ ሰማይ እንደሚደርስ ያስቡ እንደነበረ ሁሉ የከነአን ከተሞች የከበቡት ግንቦች ወደ ሰማይ እንደሚደርሱ እስራኤላውያን በባቢሎን ከተሞችና በከነአን ከተሞች መሃል ያለው ይህ ትስስር የሙሴን ዓላማ ወደ ብርሃን ያወጣዋል። በቀላሉ ስናስቀምጠው የከነአናውያን ከተሞች በእስራኤላውያን ፊት ወደ ሰማይ የደረሱ ይመስሉ ነበር። ከያዌ ኃይል ግን ጨርሶ ሊቀራረቡ አይችሉም። በጥንት ቀናት በሰው ዘር ዘንድ ታዋቂ በሆነችውና ግንቧ ወደ ሰማይ ይደርሳል ተብሎ በሚታሰበው ከተማ ላይ ዘምቶባት ነበር። ሆኖም ይህች ጥንታዊና ከከነአን ከተሞች ይልቅ እጅግ ታላቅ የነበረችው ከተማ በያዌ በቀላሉ ወድማ ነበር። ልክ እግዚአብሔር በጥንታዊው የጥፋት ውሃ የሰውን ዘራድኖ ወደ አዲስ ሥርዓት እንዳስገባ ሁሉ እስራኤልም ከግብፅ ነፃ አውጥቷል። ደግሞም እግዚአብሔር በሴምና በከነአን መካከል ግጭትን እንደደነገገ ሁሉ ሙሴም እስራኤላውያንን ወደ ከነአን ምድር እየመራቸው ነበር ልክ እግዚአብሔር ታላቂቱን ባቢሎንን እንዳሸነፈ ሁሉ ለእስራኤላውያንም በከነዓናውያን ተራሮች ላይ ፈጥኖ ድል ይሰጣቸዋል። ወደ ተስፋይቱ ምድር ሙሴን ተከትሎ መጓዝ በትክክለኛው አቅጣጫ መጓዝ መሆኑን እስራኤላውያን ከእነዚህ የፍጥረተ ዓለም ታሪኮች ሊገነዘቡ ይገባል። እስከዚህች ነጥብ ድረስ የዘፍጥረት ምዕራፍ 6 ከቁጥር 9 እስከ ምዕራፍ 11 ቁጥር 9 ያለውን የሙሴን ዘገባ ሥነ ጽሑፋዊ ውቅርና ቀደምት ትርጉም ተመልክተናል። አሁን ደግሞ እነዚህን ዘገባዎች በዛሬው ሕይወታችን ልናዛምድ የምንችልባቸው መንገዶች ምንድናቸው የሚለውን ሶስተኛ ጥያቄ እንመለከታለን። ዘመነኛው ተዛምዶው። በተለመደው አቀራረባችን መሰረት የዘመነኛውን ተዛምዶ ጥያቄያችንን የምንዳስሰው አዲስ ኪዳን የክርስቶስ መንግሥት የገለጠባቸውን ሦስት እርከኖች በመመልከት ነው። በመጀመሪያው ነፃ ማውጣቱ ጎርፍ እና ያስከተለው አዲስ ሥርዓት በክርስቶስ የመጀመሪያ መምጣት ከታወጀው የመንግሥቱ ጅማሬ ጋር እንዴት እንደሚዛመድ እንመለከታለን። ከዚያም በቤተ ክርስቲያን ታሪክ ውስጥ እነዚህ ጉዳዮች ከመንግሥቱ እድገት አንጻር ምን ፋይዳ እንዳላቸው እናያለን። በመጨረሻም ክርስቶስ በክብር ተመልሶ ሲመጣ ከሚገለጠው የመንግሥቱ ፍጻሜ ጋር እነዚህን የፍጥረተ ዓለም ክፍሎች አዲስ ኪዳን እንዴት እንደሚያዛምዳቸው እንመረምራለን። ሙሴ ስለ ፍጥረተ ዓለም ታሪክ ያቀረበውን ዘገባ የመጨረሻ ምዕራፎች በዚህ መንገድ ስንቀርበው ሙሴ ለእስራኤል ያነገበውን ቀደምት ዓላማ አዲስ ኪዳንም በሦስቱም የክርስቶስ መንግሥት እርከኖች ማለትም በቀደመው ዘመን፣ በአሁኑና በወደፊቱ ሥራዎቹም ውስጥ እንዳነገበው እንማራለን። አስቀድመን አዲስ ኪዳን ከክርስቶስ የመጀመሪያ መምጣት አንጻር የዚህን መሪ ሐሳቦች እንዴት እንደሚመለከታቸው እንቃኝ። ምስረታ። በመንግሥቱ ምስረታ ውስጥ ክርስቶስ ለሕዝቡ ታላላቅ ድሎችን ተቀዳጅቷል። ይህም በዘፍጥረት ምዕራፍ ስድስት ከቁጥር ዘጠኝ እስከ ምዕራፍ 11 ቁጥር 9 ድረስ ሙሴ አጽዖት ከሰጠበት ጋር በሚዛመድ መልኩ ነው። ይህንም ትስስር ቢያንስ በሁለት መንገዶች እንመለከታለን። እነርሱም ክርስቶስ መካከለኛ የሆነበት ቃል ኪዳንና የተቀዳጀው ድል ናቸው። ቃል ኪዳን፣ በአንድ በኩል ክርስቶስ ለሕዝቡ ነፃነትን ያስገኘው ሕዝቡን ከእግዚአብሔር ፍርድ በማስመለጥ ቃልኪዳን አማካኝነት ነው። As we have seen, Noah played a special role as the... ቀደም ብለን እንዳየነው ኖህ የቃል ኪዳን መካከለኛ የመሆን ልዩ ሚና ነበረው። ሙሴም ይህን ነጥብ ያመለከተው እርሱ ራሱ ለእስራኤል ስለነበረው አገልግሎት ሲያብራራ ነው። በተመሳሳይም መንገድ ክርስቶስ ነፃ አውጫችን መሆኑን አዲስ ኪዳን ያስተምራል። ምክንያቱም እርሱ ወደ ምድር በመጣ ወቅት የአዲስ ኪዳን መካከለኛ ሆኗልና ነው። ስለዚህ ወደዚህ ምድር የመጣው የእግዚአብሔር ሐሳብ በእግዚአብሔር መለኮታዊ ፍርድ ስር በወደቀበት ወቅት መሆኑን ክርስቲያኖች ደጋግመው ይስቱታል። እስራኤል የብሉይ ኪዳን ቃል ኪዳን በጉልህ በመተላለፏ ምክንያት በ586 ዓመተ ዓለም ባቢሎናውያን እስራኤልን ደመሰሱ። እናም የእስራኤል ሕዝብ ከዚያ በኋላ ሙሉ በሙሉ ከውጭ ወራሪዎች ጫና ሊላቀቅ አልቻለም። ሆኖም ነቢዩ ኤርምያስ እግዚአብሔር ወደፊት አዲስ ኪዳን በመመሥረት ሕዝቡን ከስደት እሳት እንደሚታደግ ተነበየ። በኤርምያስ 31 ቁጥር 31 ነቢዩ እንዲህ ያውጃል፣ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር ኤርምያስ 31፥31 አብዛኛዎቹ ክርስቲያኖች እንደሚያውቁት ኢየሱስ ወደዚህ ምድር የመጣው የአዲስ ኪዳን መካከለኛ ሆኖ እንደሆነ አዲስ ኪዳን ያስተምራል ኢየሱስም ራሱ በመጨረሻው እራት ወቅት ለደቀ መዛሙርቱ ሲናገር ይህ ተግባር የእርሱ ስለ መሆኑ ዕውቅና ሰጥቷል በሉቃስ ምዕራፍ 22 ቁጥር 20 እንደምናነበው እንዲህ ብሏቸዋል እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ። ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። ሉቃስ 22፥20 ልክ ነው። የመለኮታዊ ቃል ኪዳን መካከለኛ በመሆን ከፍርድ እንዳዳነ ሁሉ ኢየሱስም በመንግሥቱ ምሥረታ ወቅት በመስቀል ላይ ባፈሰሰው ደሙ አማካኝነት የአዲስ ኪዳን መካከለኛ በመሆን በእርሱ ያመኑትን ከፍርድ አድኗል ድል አዲስን ቃል ኪዳን ከማምጣት በተጨማሪ የኢየሱስ ምድራዊ አገልግሎት በቅዱስ ጦርነት ድል የመንሳትን ምስጢር ፈጽሞታል። ቅዱስ ጦርነት ከጥፋት ውሃ በኋላ የተዘረጋው አዲስ ሥርዓት አካል እንደሆነ ሙሴ ትኩረት አድርጎበታል። ያንንም ያደረገው እስራኤል ከነአንን ለመውረስ ወደፊት መግፋት የሚጠበቅባት መሆኑን አዲሱ የዓለም ሥርዓት እንደሚደነግግና ድል ማድረጋቸውም አይቀሬ መሆኑን ሊያረጋግጥላቸው ነው። በተጨማሪም በቆላስያስ ምዕራፍ 2 ቁጥር 15 ውስጥ በመንግስቱ ምስረታ ወቅት ክርስቶስ የተቀዳጀውን ድል ጳውሎስ እንዴት እንደገለጠው አድምጡ። አለቅነትና ሥልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። ቆላስያስ 215 በዚህ ስፍራ እንደምንመለከተው ኢየሱስ በመጀመሪያ መምጣቱ የተቀዳጀው መንፈሳዊ እንጂ ፖለቲካዊ ድል አይደለም። የኢየሱስ ሞትና ትንሣኤ በእርሱ ዘመን ዓለምን ይገዙ በነበሩ የክፋት መንፈሳዊያን ሠራዊት ላይ ድል አብስሯል። ልክ ያህዌ በጥንታዊቷ የባቢሎን ከተማ ላይ እና በኋላም በታላላቆቹ የከነአን ከተሞች ላይ የደመቀ ድል እንደተቀዳጀ ሁሉ የእርሱም የቤዛነት ሥራ በአደባባይ ሽንፈታቸውን እንዲታወጅ አድርጓል። በዚህም መሠረት ኢየሱስ በአዲሱ ኪዳን ነፃ ማውጣት ብቻ ሳይሆን በሞቱና በትንሣኤው አማካኝነት በክፉ መንፈሳዊው የጨለማ ኃይላትም ላይ ድልን ተቀዳጅቷል። የክርስቶስ ተከታዮች የክርስቶስ የአደባባይ አገልግሎት የሚመለከቱት ከብዙ ዘመናት በፊት በዘፍጠት መጽሐፍ ውስጥ ተስፋ የተነገረለት የፍጻሜ ድል ጅማሬ እንደሆነ አድርገው ነው። አዲስ ኪዳን የዘፍጥረት ምዕራፍ 6 ከቁጥር 9 እስከ ምዕራፍ 11 ቁጥር 9 መሪ ሐሳቦችን ከኢየሱስ የመጀመሪያ መምጣት ጋር ብቻ በማዛመድ አያበቃም። ከመንግስቱ እድገት ማለትም አሁን እኛ ከምንኖርበት ዘመን ጋር ያዛምዳቸዋል። እድገት አዲስ ኪዳን በክርስቶስ የመጀመሪያ መምጣትና በሁለተኛ መምጣቱ መካከል ያለውን ወቅት የሚገልጠው ከሙሴ የፍጥረተ ዓለም ታሪክ የመጨረሻ ምዕራፎች ጋር በሚዛመዱ ቢያንስ በሁለት መንገዶች ነው። እነዚህ አመለካከቶች በክርስትና ሕይወት ውስጥ ጥምቀትና መንፈሳዊ ውጊያ ካላቸው ጠቀሜታ ጋር በቀጥታ የሚገናኙ ናቸው። በዚህ ዘመን የክርስትናን ሕይወት ስንኖር ከኖህ የጥፋት ውሃና ከጥፋት ውሃም በኋላ ከተዘረጋው አዲስ ሥርዓት ጋር መተዋወቅ እንጀምራለን። ጥምቀት በአዲስ ኪዳን በተለይ አንድ ጥቅስ ጥምቀትን ከኖህ ዘመን የነፃ ማውጣት ጎርፍ ጋር አያይዞ ይገልጸዋል። በአንደኛ ጴጥሮስ ምዕራፍ 3 ከቁጥር 20 እስከ ቁጥር 22 ድረስ ሐዋርያው ጴጥሮስ ምን እንደ ጻፈ አድምጡ። ጥቂቶች ማለትም ስምንት ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግሥት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል፤ የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ፤ ይህም በኢየሱስ ክርስቶስ ትንሣኤ ነው። እርሱም መላእክትና ሥልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። አንደኛ ጴጥሮስ 3 ከ20 እስከ 22። ጴጥሮስ በዚህ አስደናቂ ምንባብ ውስጥ እያንዳንዱ ሰው በመንግሥቱ ዕድገት ወቅት የሚለማመደውን ድነት በቀጥታ ከኖህ የጥፋት ውሃ ጋር ያገናኘዋል። ኖህና ቤተሰቡ በውሃ የዳኑ መሆናቸውን በመጥቀስ ይጀምራል። በውሃ አማካይነት መዳናቸው ለሰው ዘር በሙሉ ወደ ታደሰ የበረከት ዓለም የሚገባበትን መንገድ ከፍቷል። በተጨማሪም ጴጥሮስ በጥምቀት ላይ ትኩረት በማድረግ በኖህ ዘመን የጥፋት ውሃና በክርስቶስ ሕይወት መካከል ቀጥተኛ ግንኙነት መመስረቱንም ልብ በሉ። በኖህ ዘመን የነበረው ውሃ ክርስቲያኖች የሚጠቀሙበትን ውሃ በተምሳሌትነት ያመለክታል ይላል As we have seen in this lesson, the water of Noah's day cleansed the world of horrible corruption and opened the way for a new beginning. በዚህ ትምህርት እንደተመለከትነው ነው በኖህ ዘመን የነበረው ውሃ ዓለምን ካሰቃቂው እርኩሰት እንዳጸዳና የአዲስ ጅማሬን ጎዳና እንደከፈተ ሁሉ የሙሴን በኤርትራ ባህር መሻገር የግብፅን አምባገነናዊ ድርጊት በማስወገድ ለእስራኤል አዲስ ጅማሬ ያስገኝቷል በተመሳሳይ መንገድ የጥምቀትም ውሃ አማኞች ከኀጢአት መንጻታቸውን የሚያመለክት ሲሆን በክርስቶስ የሚገኘውን የዘላለም ሕይወት ጅማሬም ያጸናላቸዋል። ግን በዚህ ስፍራ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ጥምቀት ያድናል ብሎ የገለጠው ለእግዚአብሔር የሚቀርብ የበጎ ሕሊና ልመና እንደሆነ አድርጎ መሆኑን ማስተዋል ይገባል። በሌላ አባባል በጥምቀት ወቅት በውሃ ውስጥ ተነክሮ መውጣት ብቻውን ማንንም አያድንም። ይልቁኑ ጥምቀት በክርስቶስ በማመን ልብ ይቅርታ እንዲቀበልና እንዲነጻ ወደ እግዚአብሔር የሚቀርብ ልመና ከሆነ እርሱ ድነትን በተምሳሌትነት ያመለክታል። ስለዚህ አዲስ ኪዳን በኖኅ ዘመን የነበረውን የማንጻት ውሃ በመንግሥቱ እድገት ወቅት እያንዳንዱ ሰው በሚያድን እምነት ወደ ክርስቶስ ሲመጣ የመንጻት ተምሳሌት በሆነው ጥምቀት ውስጥ ሲያልፍና ወደ አዲስ ሕይወት ከሚመጣበት ልምምድ ጋር ሲያገናኘው ተምሳሌትነቱ ኖኅ በጥፋት ውሃ አማካይነት ወደ አዲስ ዓለም እንደገባው አይነት ይሆናል ማለት ነው። መንፈሳዊ ውጊያ ሆኖም እንደተመለከትነው ነው። የሙሴ ፍጥረተ ዓለም ታሪክ በኖኅ ዘመን የነበረው ውሃ የሰውን ዘር ነፃ አውጥቶ ወደ ቅዱስ ጦርነት ከቶታል ይለናል። ሙሴ ቀድሞውኑ ወደ እነዚህ እውነታዎች ትኩረትን የሚስበው እስራኤላውያን ከነዓንን ለመውረስ የሚያደርጉትን ግስጋሴ ሊያጸናላቸው ነው። በተመሳሳይም ሁኔታ አዲስ ኪዳን ይህንን አስተምህሮ የሚያዛምደው ከመንግሥቱ እድገት ጋር ማለትም እያንዳንዱ አማኝ ከሚጋፈጠው መንፈሳዊ ውጊያ ጋር ነው እስኪ ይህንን ጉዳይ ጳውሎስ በኤፌሶን ምዕራፍ 6 ቁጥር 11 እና 12 ውስጥ እንዴት እንዳስቀመጠው እናዳምጥ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለው ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ኤፌሶን 6 ከ11 እስከ 12 This and other New Testament passages plainly. ይህና ሌሎችም የአዲስ ኪዳን ምንባቦች በዚህ ዘመን ክርስቲያኖች ከክፉ ጋር እንደሚዋጉ በግልጽ ያስተምራሉ። እንዳለመታደል ሆኖ ግን ዛሬ በርካታ ክርስቲያኖች ይህንን የመንፈሳዊ ሕይወት አድማስ የራሳቸው አያደርጉትም ሙሴን ይከተሉ የነበሩ አብዛኞቹ እስራኤላውያን ከነዓንን ላለመውረስ እንዳፈገፈጉ ሁሉ ማለት ነው። የአዲስ ኪዳን አስተምህሮ ግን ግልጽ ነው። በመንፈሳዊ ሕጋ ውስጥ ልንሳተፍ ይገባናል። ጳውሎስ በኤፌሶን 6 13 እንዳስቀመጠው፣ ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ኤፌሶን 6 13 የእግዚአብሔርን የዕቃ ጦር ከለበስን በመንፈሳዊ ውጋችን ድል ነሺዎች እንሆናለን። አዲስ ኪዳን በጥፋቱ ውሃ አማካኝነት ኖኅ መዳኑን እኛ በጥምቀት ምሳሌነት ከመዳናችን ጋራ እንዳገናኘው አይተናል። በተጨማሪም ጥንታዊው ዓለም ወደ ውጊያ እንደገባ ሁሉ የክርስቲያን ጥምቀትም በዕለት ከዕለት ሕይወታችን ወደምንጋፈጠው መንፈሳዊ ውጊያ አስገብቶናል። ፍጻሜ፣ አዲስ ኪዳን የፍጥረተ ዓለም ታሪክን የመጨረሻ ምዕራፎች ከመንግሥቱ ምስረታና እድገት ጋር ባዛመደባቸው መንገዶች ብርሃን ፈንጣቂነት የመንግሥቱ ፍጻሜም በኖኅ የጥፋት ውሃና በአዲሱ ሥርዓት ውስጥ መገለጡን ማረጋገጥ አያስገርምም። የፍጻሜው መቅሰፍት የአዲስ ኪዳን ጸሐፍት ይህንን ትስስር ያመለከቱት ከክርስቶስ በክብር ተመልሶ የሚመጣበትን ጊዜ የፍጻሜው መቅሰፍትና የፍጻሜው ጦርነት የሚካሄድበት መሆኑን በመግለጽ ነው። በሁለተኛ ጴጥሮስ ምዕራፍ 3 ውስጥ በኖኅ ጥንታዊ የጥፋት ውሃና በክርስቶስ የክብር መመለስ መካከል ቀጥተኛ ትስስር እናገኛለን። ጴጥሮስ ከቁጥር 3 እስከ 6 የተናገረውን አድምጡ። በመጨረሻው ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንደሚመጡ ይህን በፊት እወቁ። እርሱም የመምጣቱ ተስፋ ቃል ወዴት ነው? አባቶች ከሞቱባት ጊዜ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይኖራልና ይላሉ። ሰማያት ከጥንት ጀምረው ምድርም በእግዚአብሔር ቃል ከውሃ ተጋጥማ በውሃ መካከል እንደነበሩ ወደው አያስተውሉምና፣ በዚህም ምክንያት ያን ጊዜ የነበረ ዓለም በውሃ ሰጥሞ ጠፋ። ሁለተኛ ጴጥሮስ 3 ከ3 እስከ 6። ጴጥሮስ በዚህም ንባብ የተፈጥሮ ሚዛን ተጠብቆ መዝለቁን ክርስቶስ ላለመመለሱ ማረጋገጫ አድርገው የሚያላግጡትን ሰዎች አርሟቸዋል። ዓለም ከተፈጠረ ጀምሮ ሁሉ እንዳለ ይኖራል በማለት ያምናሉ። ዓለምን እግዚአብሔር አስቀድሞ ከፈጠረበት ሁኔታ ያዛነፋት ነገር የለም። ምንም ነገር እስካልተለወጠም ድረስ ሌላ አዲስ ነገር ሊመጣ አይችልም ይላሉ። ጴጥሮስ ግን የሙሴን የኖህ ጎርፍ ዘገባ በመጥቀስ ነገሩ በተቃራኒው መሆኑን አሳይቷል። እግዚአብሔር በመጀመሪያ ዓለምን የፈጠረው ከውሃ ነበር። በኖኅ ዘመን ግን ዓለም በጎርፍ ጠፋች። በዓለም ታሪክ ውስጥም ታላቅ መክሰፍ ተከሰተ። እግዚአብሔር በኖኅ ዘመን ጣልቃ በመግባት ዓለምን አጠፋ። በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 7 ጴጥሮስ የሰጠውን መደምደሚያ አድምጡ። አሁን ያሉ ሰማያትና ምድር ግን እግዚአብሔርን የሚያመልኩት ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቀን ለእሳት ቀርተዋል። ሁለተኛ ጴጥሮስ 27። በቀላሉ ስናስቀምጠው ጥንታዊው ዓለም በውሃ እንደጠፋ ሁሉ አሁን ያሉት ሰማይና ምድር ደግሞ ክርስቶስ በፍርድ ቀን ሲመለስ ወደ ፍጻሜያቸው እንደሚመጡ ጴጥሮስ መከራከሪያውን ያቀርባል። በእርግጠኝነት የዚያ ወቅት ፍርድ የሚፈጸመው በውሃ ሳይሆን በእሳት ነው። በመጨረሻዋ ቀን እግዚአብሔር ዓለምን ስለ ኀጢአት ሲያጠፋ ፍጥረተ ዓለሙን ሁሉ ያወድማል። ያም በጥንታዊው ጎርፍ እንደሆነ በዚህ መንገድ የክርስቶስን መመለስ ከኖኅ የጥፋት ውሃ ጋር እያስተያየን እንደምንመለከተው አዲስ ኪዳን ያስተምረናል። በኖኅ ዘመን ክፉዎች ተፈረደባቸው፣ በከፊልም ውድመትም ከምድረ ገጽ ተወገዱ። ከዚህም በላቀ መንገድ ክርስቶስ በክብር ሲመለስ አሁን የምናውቃት ዓለም በታላቅ መቅሰፍት ትጠፋለች፣ ክፉዎች ከምድር ይወገዳሉ፣ በክርስቶስ ያመኑትም ሁሉ ወደ አዲስ ሰማይና ምድር ይገባሉ። የፍጻሜው ጦርነት ግን እንደምንመለከተው በፍጥረተ ዓለም ታሪክ የተከሰተው የኖኅ ጎርፍ በእግዚአብሔር ሰዎችና በእግዚአብሔር ጠላቶች መካከል በተደረገ ግጭትና ጦርነት የታጀበ ነበር። ከዚህ ትስስር ጋር የሚጎዳኝ መንገድ የክርስቶስን መመለስ የፍጻሜው ፈለካዊ ጦርነት ወቅት እንደሚሆን አዲስ ኪዳን ያስተምራል። ሐዋርያው ዮሐንስ በራእይ ምዕራፍ 19 ከቁጥር 11 እስከ 16 ስለ ክርስቶስ መመለስ የጻፈውን መንገድ አድምጡ። ሰማይም ተከፍቶ አየሁ፣ እነሆም በአምባ ላይ ፈረስ፣ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል፣ ይዋጋል። ዐይኖቹም እንደ ሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ፣ ከእርሱም በቀር አንድ ስንኳ የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በሰማይም ያሉ ጭፍሮች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። አሕዛብንም ይመታበት ዘንድ ስለታም ሰይፍ ካፉ ይወጣል። እርሱም በብረት በትር ይገዛቸዋል። እነርሱም ሁሉን የሚገዛ የእግዚአብሔር የብርቱ የቁጣውን ወይን መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገሥታት ንጉሥና የጌቶች ጌታ የሚል ስም አለው ራእይ 19 <laughs> In spectacular language of apocalyptic vision, John declared that the return of Christ would be a worldwide battle. በዚህ አቡ ቀለም ሲሳዊ ቋንቋን በተሞላ ራእይ ውስጥ የክርስቶስ መመለስ ዓለም አቀፋዊ ጦርነት የሚካሄድበት ጊዜ እንደሚሆንና ክርስቶስ ራሱ በመግለጥ ጠላቶቹን ድል እንደሚያደርግ ዮሐንስ ያውጃል። ለድነታቸው በክርስቶስ ለታመኑ ሁሉ የዘላለማዊ ድል ክብር ተዘጋጅቶላቸዋል። እርሱን በተቃወሙት ላይ ግን ፍርድና ጥፋት ይሆንባቸዋል። የክርስቶስ መንግሥት ፍጻሜ እግዚአብሔር በክፋት ላይ የማያዳግመውን ድል የሚያጸናበት ጊዜ ስለመሆኑ አዲስ ኪዳን እንደሚገልጽ ተመልክተናል። እግዚአብሔር መንግሥቱን በጠላቶቹ ላይ ለመመስረት ዛሬም ቁርጠኛ ነው። ክፉዎች ይጠፋሉ። በክርስቶስ ያመኑት የእግዚአብሔር ሕዝብ ደግሞ በአዲስ ሰማይና በአዲስ ምድር በዘላለማዊ ደስታ ክብር ይኖራሉ። በዚህ ትምህርት ዘፍጠት ምዕራፍ 6 ቁጥር 9 እስከ ምዕራፍ 11 ቁጥር 9 ድረስ ያለውን ተመልክተናል። በዚህ የቅዱሳን መጻሕፍት ክፍል ወደ ተስፋይቱ ምድር በእርሱ መሪነት የሚጓዙት እስራኤላውያን ሊጓዙበት የሚገባውን ትክክለኛ አቅጣጫ ሙሴ ገልጦላቸዋል። የእነዚህም ምዕራፎች ስነ ጽሑፋዊ ውቅርና እስራኤላውያን ከነአንን ለመውረስ በሚያደርጉት ጉዞ በልበ ሙሉነት እንዲገሰግሱ ለማበረታታት እንዴት እንዳቀነባበራቸው አይተናል። በተጨማሪም አዲስ ኪዳን እነዚህን መሪ ሐሳቦች ከክርስቶስ መንግሥት ሦስት እርከኖች ጋር እንዴት እንዳዛመዳቸውም አይተናል። በዚህ በወደቀ ዓለም ውስጥ ለክርስቶስ የመኖሩን ተግዳሮትና ትግል ስንጋፈጥ ከብዙ ዓመታት በፊት ሙሴ ለእስራኤላውያን ያስተላለፈውን መልእክት ልብ ልንል ይገባናል። እግዚአብሔር በኖኅ አማካኝነት የቀደመውን ዓለም እንዳዳነ ሁሉ እኛንም በክርስቶስ ከኃጢአት እድፈት አንጽቶናል። ሆኖም ክርስቶስ በፍጻሜው ለሕዝቡ የመጨረሻውን ድል ይዞ እስኪመለስ ድረስ እየተጠባበቀን ሳለ ግጭትና ትግል ወዳለበት ጎዳናም አስገብቶናል። እስከዚያች ቀን ድረስ እኛ የምንኖርባት ዓለም ፍጹም እንደማትሆን እናውቃለን። ሆኖም ክርስቶስ በዓለም ላይ በሚያደርገው መንፈሳዊ ውጊያ ውስጥ እርሱን የምንከተለው ከሆነ በትክክለኛ አቅጣጫ እየተጓዝን እንደሆነ እናውቃለን።